ቃሉን ዘወትር የሚያነበውን ሰው ከእግዚአብሔር የመጣው የሕጉን ቃል ዕለት ዕለት የሚሰማውን ሰው በውሃ ፈሳሾች ዳር ላይ እንደተተከለች ዛፍ አድርጎ ዳዊት ይመስለዋል። ያቺ ዛፍ የለመለመች፣ ፍሬዋ የማያቋርጥ፣ ፍሬዋን በየጊዜው የምትሰጥናት የመንፈስ ፍሬ እንድናፈራ የሚያደርገን የሕይወት ውሃ ይሄ ቅዱስ ቃል። ስለዚህ መጽሐፍ ቅዱስ የሚያነፃን፣ የሚያጥበን፣ የሚቀይረን ቃል። መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እናንተ ከነገርኳችሁ ቃል አንጻር ምንድን ናችሁ ንጹሐን ናችሁ ብሏቸው ነበር። የእግዚአብሔር ቃል ያጠራል ዓይንንም ያበራል። ለምሳሌ ኤፌሶን 5 26 ላይ ለቤተ ክርስቲያን ስለተሰጠው ጸጋ ሐዋርያው ቅዱስ ጳውሎስ ሲናገር፣ ኤፌሶን ምዕራፍ 5 ቁጥር 26 በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ከቃሉ ጋር አንጽቶ የሚለውን ቃል ልብ እንበል። የእግዚአብሔር ቃል ያጠራል። የእግዚአብሔር ቃል ውስጥን ያድሳል። ቃሉን ስትሰሙ በውስጥ መታደስ አይሰማችሁም? አይሰማችሁም? ተስፋ የቆረጠ ሰው በውስጡ ተስፋን አይመላም። በዓለም የምንሰማው የሰዎች ድምፅ ያደርቃል እንጂ አያንጽም። የእግዚአብሔር ቃል ግን ከምንም በላይ ውስጥን ያድሳል። የምንሰማው ቃል ይቀይረናል። ቅዱስ ጴጥሮስ በመጀመሪያዊቱ መልእክቱ ምዕራፍ አንድ ቁጥር አስራ ስድስት ላይ እግዚአብሔር ስለተናገረን ቃል እኔ ቅዱስ ነኝና ቅዱሳን ሁሉ ተብሎ እንደተጻፈ ካለ በኋላ፣ እንዲህ ተብሎ እንደተጻፈ ለእውነት እየታዘዛችሁ ነፍሳችሁን አንጽታችሁ እርስ በርሳችሁ ተዋደዱ ይላል። ቃሉን ስንሰማ እያሳትን እንድንሰማ ብቻ አይደለም። ሐዋርያውም ይነግረን አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ቃሉ ከሰማችሁ በኋላ ነፍሳችሁን በማንጻት በወንድማማች በእህትነት ስሜት እርስ በርሳችሁ ከልባችሁ ተዋደዱ። የእግዚአብሔርን ቃል በማስተዋል እምንሰማ ከሆነ ቃሉ በሕይወታችን ፍሬ ያፈራ ዘንድ ኃይል ያለው ያ ፍሬ የመንፈስ ፍሬ አንዲት ዛፍ ቅድም በሰጧችሁ ምሳሌ ፍሬ እንድታፈራ ውሃ እንደሚያስፈልጋት የመንፈስ ፍሬያት የተባሉትን የትእዛዝ ሁሉ ማሰሪያ የሆነውን ፍቅርን ገንዘብ ማድረግ የምንችለው የፍቅር ሰዎች የምንሆነው ትዕግስት የሚበዛልን በሕይወታችን ሰላማውያን የምንሆነው በፍጹም ሰላም የምንኖረው ለሰዎች በጎነትን ማድረግን የምናውቀው ቸርነት፣ የዋሃት፣ ገርነት፣ ትዕግስት የሚታይብን የእግዚአብሔር ቃል በውስጣችን በመላት ካለ ይሄ ቃል ውሃ ነው። የመንፈስ ፍርያትን በውስጣችን እንዲበዙ ያደርጋል። ስለዚህ ቃሉን ልንጠማው ይገባል። ክርስቲያኖች ቃሉን ጠጥተን ልንረካ ነፍሳችንንም በቃሉ ልናበለጸጋት ይገባል። ልክ ዳዊት ዋላ ወደ ውሃ እንደተጠማች ራሱ የሕያው አምላክ እግዚአብሔርን እግዚአብሔርም የሕይወት ውሃ ተብሎ ስለተጠራ አምላኩን እንደተጠማ ይናገር ነበር። አምላካችንን ስንጠማ የሚናገረንን ቃሉን ስንናፍቅ በውስጥ ዕለት ዕለት እንታደሳለን። ክብርና ምስጋና ለአምላካችን ይሁን። አምስተኛው ነጥብ መጽሐፍ ቅዱስ የሚያበራ መብራት። ምን ቃል ትዝ ይላቸዋል? እስቲ አንዳንዴ ፈተና። መጽሐፍ ቅዱስ የሚያበራ መብራት ነው። ስለ መብራት እራሱ ይሄ ቃል ምን ይላል? ሰባኪያን እንዳትመልሱ ጥያቄው ለመመናን ነው። ስለ መብራት ምን ተብሎ ተጽፏል? ስለ ሕጉ መጽሐፍ ቅዱስ ውስጥ ያንባቢ ዛሬ ሴቶች ሊበልጡ ነው። የመጽሐፍ ቅዱስ ጥናት ስለሆነ ውድድር ይኖራል፣ ለበጎ ሽልማትም ይኖራል። እስቲ ሃይማኖት እግዚአብሔር ይስጠልኝ። ሕግህ ለእግሬ መብራት፣ ለመንገዴ ምንድን ነው ብርሃን ነው ይላል ዳዊት። እዚህ ፕሮጀክተሩ ላይ እንደምታዩት ይሄ ቃል የሚገኘው መዝሙር 118 ቁጥር 15 ላይ። የእግዚአብሔር ቃል ስንሰማ በቃሉ ስናድግ አስተዋዮች እንሆናለን። ዳዊት በጣም ደስ ይለኛል መዝሙር በተለይ 118 በቅንፍ 119 ነው አማርኛው ላይ ስታነቡት ካስተማሩኝ ሁሉ ይልቅ አስተዋይ ሆንኩኝ በዕድሜ ትንሽ ብሆንም ማለት ነው። ለምን ትእዛዝህን ስለፈለኩ ትእዛዝህን ፈልግ ያለሁና ወማሩ ግን ይጠበርኩ ከአረጋውያን ከሽማግሌዎች ይልቅ አስተዋይ ሆንኩ። ቃሉ አብርቶለት ህፃናትን፣ የእግዚአብሔር ቃል ያበራል። ነገረ ቃል ከያበርህ ወያጠብብ ህፃናት ይላል እዚሁ ጥቅስ ላይ የቃልህ ፍቺ ያበራል፣ ህፃናትም ማስተዋዮች ያደርጋል። በቅዱሳን ገድል እንደምናነባው ህፃኑ ሰማዕት ቅዱስ ቂርቆስ ስለ ጌታው ሲመሰክር የሶስት ዓመት ህፃን ነበር። የእግዚአብሔር ጸጋ ነው ያበራለት። በእድሜ ህፃናት ብንሆንም ከሽማግሌዎች ይልቅ አስተዋዮች እንድንሆን የእግዚአብሔር ቃል ይረዳናል። ሌላው የዳዊት ውብ ቃል በ18ኛው መዝሙሩ የእግዚአብሔር ህግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ህፃናትን ጠቢባን ያደርጋል። የእግዚአብሔር ስርዓት ቅናው ልብን ደስ ያሰኛል። የእግዚአብሔር ትእዛዝ ብሩ ነው፣ አይንንም ያበራል። ክብርና ምስጋና ለአምላካችን ይሁን። አይን ስላችሁ ይሄ ስጋዊ አይን አይደለም። መቼም እግዚአብሔር ይመስገን እዚህ ውስጥ የታወረ የለም፣ አይናችን ያያል። ግን የውስጥ አይን አለ ታውቃላችሁ። ብዙዎች አይን እያላቸው እኮ አያዩ እሚያ አይን ያላቸው ግን አያዩም። የእግዚአብሔርን ክብር አያዩ ቤተ ክርስቲያን ያላትን ጸጋ አያዩ። እግዚአብሔር የሚሰራውን ስራ አያዩ። የውስጥ አይን ለዚህ ነው ቅዳሴያችን ሀበነ እግዚኦ አይንታ አይምሮ ወትረ ኪያተ ይርአያ ዘወትር አንተን ያዩ ዘንድ የእውቀት አይኖችን ስጠን። በእግዚአብሔር ቃል የውስጥ አይናችን ይበረ አስተዋዮች እንድንሆን ያደርገናል። ፈሪሳውያን እውሮች ነበሩ በአንድ ወቅት። ታስታውሳላችሁ? ይህ ክርክር ከጌታ ጋር የትኛው ወንጌል ነው የሚገኘው? እውር ሆኖ ስለተወለደው ልጅ። መጽሐፍ ቅዱስ አታረኩም እንዴ? በቀደም እንዳልኩት ራስ ነው እንዴ? መድኃኒት ቢሆንም እጽ አባታችን እንዳሉት ደግሞ እናንብበው። የት ወንጌል ላይ ነበር ይህ ክርክር? እውር ሆኖ ስለተወለደው ልጅ። ሰዓት የለንም፣ ቶሎቶሎ የትኛው ወንጌል ምዕራፍ? አልጠየቋችሁ? ረ ዮሐንስ፣ በሉ የዮሐንስ ወንጌል ምዕራፍ 9 ላይ ዕውር ሆኖ ስለተወለደው ልጅ ክርክር ነበር። መድኃኒታችን አይኑ ካበራለት በኋላ ያ ሰው የውስጥ አይኑ ነው አብሮ ይበራለት የውጭው አይደለም። ስለዚህ ሰው ስለፈወሰ ምን ትላለህ አሉት። ነቢይ ነው እላለሁ አላቸው። እንዴ እንዴ ትላለህ ብለው ሲያጨናንቁት ሂዱና እሱን ጠይቁት እያለ የሚናገር ነበር። ወላጆቹን ተጨንቀው ስለሱ ሲናገሩ፣ እሱ ግን ምስክርነትን ሰጠ። አሁን የፈለግኩት ረጥብ መድኃኒታችን መጨረሻ ላይ ፈሪሳውያንን ምን አላቸው? እውሮች ብትሆኑ ጥሩ ነበር፣ ኃጢአት ባልሆነባችሁ። ግን እናንተ እናያለን ትላላችሁ፣ ግን አታዩ። ብዙዎች የሚያዩ ይመስላችኋል። ለዘመናት እግዚአብሔር ቤት ስለሆ ያደለም መፍትሄ ነው። እግዚአብሔር ካላበራልን አጠገባችን ያለው ነገር ከውስጣችን ይሰዋል፣ ከእኛ ይወሰዳል። የእግዚአብሔር ጸጋ ሲያበራልን ግን አስራ አንደኛው ሰዓት ላይ ብንጠራ ለዘመናት በቤቱ ከነበሩት በላይ አስተዋጽ ልንሆን ይችላለን። ስለዚህ ቃሉ ያበራል። ሕይወታችሁ የበራ እንዲሆን፣ በጣም አስተዋዮች እንድትሆኑ የእግዚአብሔርን ቃል በውስጡ የያዘ ሰው ቅዱስ ጳውሎስ እንዳለው መንፈሳዊ ሰው ዓለሙን ይመረምራል በዓለም ግን አይመረምርም። እጅግ አስተዋይ መጽሐፍ ቅዱስ እንደ እባብ ብልሆች ሁኑ ሲለን በተመሳሳይ ሰዓት ደግሞ እንደ ርግብ የዋሆች ሁኑ ይለናል። የዓለም ሰዎች ብልጣ ብልጦች ሆነው ነው የሚታዩት። የእግዚአብሔር ሰዎች ግን ነገሮችን የሚተዉት እውቀት ስለጎደላቸው ሳይሆን እያወቁ ነው። መጽሐፍ ቅዱስ የሚያስተምረው የዋህነት ይሄ ነው። በነገራችን ላይ የዋህነት ሞኝነት አይደለም። ወደፊት እንማረዋለን፣ አንቀጸ ብፁዓንን ስንማረ የዋሆች ብፁዓን ናቸው ማለት ሞኞች ማለት አይደለም። ሞኝነትን አያበረታታም። መጽሐፍ ቅዱስ የዋህነትን፣ ገርነትን ግን ያበረታታ አውቁ መተው እና እውቀቱ ስለጎደለን ስላታለሉን አይደለም። ጥበበኞችን እያየ ናቸው ሁሉ ተፈቅዶልናል፣ ግን አይጠቅመንም እያለን ተዋል። ከእነሱ በዚህ እንበልጣለን። ሌላው ጥቅስ ቤታችሁ ታነቡታላችሁ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ በጨለማ ስፍራ የሚያበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ፣ ይላል። በጨለማ የሚያበራው ቃል የእግዚአብሔር ቅዱስ ቃል ስለሆነ መጽሐፍ ቅዱስ በአምስተኛ ደረጃ ምንድን ነው አለ? እራበባችሁ እንኳን መልሱ የሚያበራ መብራት ነው። በጨለማው ዓለም መንገዱ ከጠፋችሁ መንገዱን የሚያሳይ ኮምፓስ ማን ነው? ሕይወቴን እንዴት ልምራው? አላስጨነቃችሁ? የትኛውን ስራ ልስራ? ወጣቶች ማን ልላገባ? በራስ ጥበብ አይደለም እግዚአብሔር ነው የሚሰጠው። ቤትና ባለ ጸግነት ከአባት ዘንድ ይወረሳል። አስተዋይ ሚስት ግን ከማን ዘንድ ናት ይላል መጽሐፍ ቅዱስ። ከእግዚአብሔር ዘንድ የትዳር አጋራችንን እንዴት በትዕግስት ከእግዚአብሔር መቀበል እንዳለብን ማለት መርቶ ቤት ውስጥ ያስቀምጥልናል ማለት ሳይሆን? በትዕግስት አንዳንዶች እየቸኮሉ ብዙ ነገር ይስታሉ፣ አለሰዓቱ። ይሄው መጽሐፍ ቅዱስ ነው ለሁሉም ምን አለው ሚለው ጊዜ ያለው ሁሉም ነገር በሰዓቱ ፍጹም ሆኖ ነው የሚመጣው። እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ የሚሰራ አምላክ። እንዴት ነገሮች በጸሎት ስንጠይቀው እግዚአብሔር ምልክትን ይሰጠናል። ራዕይ የሚተረጉምልን ሰው አያስፈልገንም ግን ለኛ የሆነው ሰው ሲቀርብ ልባችን ትነግረናለች፣ ነፍሳችን ያንን ታውቃለን። ምን ለማለት ፈልጌ ነው? ስለ ጋብቻ ለማስተማር ሳይሆን የህይወትን ቆቅልሽ ሲገጥመን ጨለማ ሲሆንብን አለ ያንን ጨለማውን ህይወታችንን የሚያበራው መብራት ማለው የእግዚአብሔር ቃለው ነው ነው። ሌላው ራሱ መጽሐፍ ቅዱስ ስለዚህ ቃል የሚሰጠው ምስክርነት መጽሐፍ ቅዱስ በስድስተኛ ደረጃ የምናየው የሚያቃጥል እሳት። ልታስፈጀን ነው እንዴ? ዳት እሳት ያስፈራላል። እሳት በመጽሐፍ ቅዱስ ፍርድ ተብሏል። ብዙ ነገር ከዚህ በፊት ታስታውሱ እንደሆነ በሁለተኛ ደረጃ ላይ ያየነው ነጥብ መጽሐፍ ቅዱስ የነፍስ ምግብ ነው የሚል ነበር። ለዚህም ኤርሚያስን ጠቅሰናል። ለብዩ ኤርሚያስ ምን ብሎ ነበር ከዚህ በፊት በተማርነው ትምህርት ባለፈው ሳምንት ማለቴ ነው። ቃልህ ተገኝቷል፣ እኔም በልቸዋለሁ። አቤቱ የሰራዊት አምላኮ በስምህ ተጠርቻለሁ፣ እና ቃልህ የበላሁት ቃልህ ለልቤ ሐሴትና የልብ ደስታ ሆነኝ ብሏል። ይሄ ቃል ትንቢት ኤርምያስ ምዕራፍ 15 ቁጥር 16 ላይ። አሁን ደግሞ ኤርምያስ ምን ይለናል ያ ውስጡ የገባው የእግዚአብሔር ቃል በውስጡ እንደሚነድ እሳት እንደሆነ ይነግረናል። ትንቢተ ኤርምያስ ምዕራፍ 20 ቁጥር 9 ላይ ምን ይላል? የእግዚአብሔርን ስም አላነሳም ካለ በኋላ በአጥንቶቼ ውስጥ እንደገባ እንደሚነድ እሳት ያለ በልቤ ሆነብኝ ይላል። ማንን? የእግዚአብሔርን ቃል አስቀድሞ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ በአቱ ውስጥ ቃሌን እሳት ይህንንም ህዝብ እንጨት አደርጋለሁ ብሎት ነበር። ስለዚህ ምን ለማለት ነው? ቃሉ ውስጣችንን በአምላካችን ፍቅር ያነደዋል፣ ልባችን ይቃጠልብናል። ስለዚህ የእግዚአብሔር ቃል የሚያቃጥል እሳት ነው። እሳት ለምን ለምን እንደሚውል እናውቃለን። አለ ያጠራል። ለምሳሌ ወርቅ የሚነጥረው በምንድን ነው? በእሳት በውሃ አይደለም መቼም። አለ በውሃ ይነጥረው በእሳት ነው የሚነጥረው በውሃ ያለሰዋል ለዚ ነው ጆሮይ ነ ወርቅ የሚነጥረው በእሳት እና እሳት ወርቅን ለማንጠር እንደሚያስፈልግ፣ ቃሉም እንዴት ተፈትነን ነጥረ እንደምንወጥ ያስተምራል፣ ይወቅሰናል። አንዳንድ ሰዎች ለም ቤተክርስቲያን አትመጡ ለምን አትማሩም ሲባሉ ሰባኪ የሚናገረው ነገር ያስጨንቀኛል ይላሉ። ኃጢአታችን ስለሚናገረን ነው። አዎ ቃሉ ዝም ብሎ ወደ እግዚአብሔር አይመለስም ስራ ሳይሰራ። ይህን ቃል ኢሳያስ 55 11 ላይ ያለው ባለፈው ሳምንት አይተን እግዚአብሔር ስለሚናገረን ኃጢአተኝነታችንን ተደብቀን የረእስ የሰራነውን ርቅሰት እንድናጠራ ስለሚነግረን አሁን ያስጨንቃል። ሰባኪው ማብሮሮ ይጨነቃል። ድራማ ቢሰራ ይመስላችሁ የሚናገረው ነገር ሰባኪውንም ይወቅሰዋል። አንተስ ማነህ ይለዋል። የእግዚአብሔር ቃል ምን ትሠራ ነበር ይለዋል። ቃሉ እንዲህ ይወቅሳል። የሉቃስ ወንጌል ምዕራፍ አራት ላይ እንደምናነበው የኤባውሶ መንገደኞች ከጌታችን ስለሰሙት ቃል ምንድን ነበር ያሉት? በመንገድ ሲናገረን የመጽሐፍ ቅዱስ የእግዚአብሔር ቃል ነው ብለናል። እግዚአብሔር ከሆነው ከአምላካችን ከጌታ ክርስቶስ የሚወጣው ቃል ልባቸውን ያቃጥልናል ሲነግረን አኮሚነድ ልባችን ይቃጠልብን አልነበረምንም? ከጌታ የሚያወጣው ቃል የብዙዎቹን ልብ ይነካ ነበር። ማቴዎስ ሲጽፍ ምን አለ? ሕዝቡ በትምህርቱ ተማርከው ነበር፣ ተሰቅለው ነበር። የሚሰሙት ልባቸው ወደ እሱ ተመስጦ ሄዱ፣ እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ስለነበር፣ እንደ ነቢያት ይቤ እግዚአብሔር እግዚአብሔር እንዲህ አለ እያለ ሳይሆን እሱ ራሱ አምላክ ስለሆነ በስልጣን እኔ ግን እላቸዋለሁ እያለ ስለዚህ፣ ብዙዎቹን ቀይሮ፣ የእግዚአብሔር ቃል ያጠራል፣ ያነጥራል፣ የእግዚአብሔር ቃል ያነጻል። በጣም የሚደንቀኝ ቃል አለ። ይሄ ግን የተነገረው ለካህናት ማንጻቱ ከኛ የጀምር ነው። እግዚአብሔር ጅራፉ ሲያነሳ ከየት እንደሚጀምር ታውቃላችሁ? ከየት ነው? ከቤተ ክርስቲያን እናንተም ጨምሮ ማለት ነው። ከመቅደሱ አትሉም? እኛ ብቻ እንድንገረም፣ ካህናቱ ቃሉን ስታነቡት ከመቅደሱ ነው የሚለው። እግዚአብሔር ማጥራት ሲጀምር ከመቅደሱ ነው የሚጀምር። ወደ ቤቱ ወደ ቅድስና ውቅሰትን አያስገባም። ከመቅደሱ ያጠራል እና ትንቢተ ሚልኪያስ የተባለው ነቢይ ላይ በጣም ኃይለኛ ቃል አለ። የካህናት ዘሮች የሆኑትን የሌዊ ልጆቹን ብርን እንደሚያነጥር አንጥረኛ ያነጥራቸዋል ይላል። ካህናቱ እንደ ፈቃዱ ካላገለገሉት ቤተክርስቲያን ለምን እንዲሆነች እንዲሆነ የምንሰማው ነገር ጆሮአችንን ጭው የሚያስደርግ ነው። አንገት ያስደፋል የምንል ከሆነ በእግዚአብሔር ካል እንጽናለን። እግዚአብሔር አገልጋዮቹን መቅደሱን የሚያጠራበት ቀን እንደሚመጣ ነብዩ ይነግረናል ምዕራፍ ሶስት ቁጥር ሁለት ላይ እስቲ ከቃሉ ላንብበው። ስታልኳችሁ ምዕራፍ 3 ቁጥር 2 ሚልክያስ። በነገራችን ላይ ሚልክያስ እና ሚኪያስ የተለያዩ ሁለት ነቢያት ናቸው። ሌ ያለበት ነው። ትንቢተ ሚልክያስ ምዕራፍ 3 ቁጥር 2። ነገር ግን እርሱ እንዳንጠረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ እግዚአብሔር ለፍርድ በመጣ ጊዜ የሚቆም ማን ነው? እርሱን ብር እንደሚያነጥርና እንደሚያጠራ ሰው ይቀመጣል። እንደ አንጠረኛ ሰው አንጠረኛ ተቀምጦ ነው ወርቁን እሳት ውስጥ ከቶ የሚያነጥረው። የሌዊን ልጆች እንዲሁ ያጠራል ይላል። ግን በእሳት ስንፈተን እግዚአብሔር ደግሞ ልጆቹን አይተወንም አንጠረኛው ወርቁን እሳቱ ውስጥ ከቶ ሲያነጥረው ለደቂቃ አይኑን ከእሳቱ አያነሳ። ቢያነሳ ወርቁ ፈሶ ሊያልቅ ይችላል፣ ሊቀልጥ ይችላል። ስለዚህ እግዚአብሔርም አይተወንም በመከራ ስንፈተን። ወርቁ ወርቅ መሆኑን ደግሞ የሚያውቀው አንጠረኛ ስለሙያው ሲናገር እንደሰማው ወርቁ ወርቅ መሆኑን የሚያውቀው ወርቁ ላይ ያለው ቆሻሻ በእሳቱ ነጥሮ ወርቁ ማብለጭለጭ ሲጀምርና የአንጠረኛውን ፊት እንደ መስታወት ሲያሳየው እግዚአብሔርን በመከራ እንድንፈተን ዝም የሚለው የእሱ መልክ በውስጣችን እስኪሳል ድረስ ነው። ክብርና ምስጋና ለአምላካችን። እሱን ማሳየት ስንችል ሰዎች በእኛ ውስጥ ክርስቶስን ሲያዩ፣ አምላካችንን የሚመስል ሕይወት ሲኖረን በእውነት ቃሏን አንጥሮናል። አለበለዚያ የጥቅስ ጋጋታ ብቻ ይሆናል የምናውቀ ቃሉ የማይለውጠን ከሆነ በህይወታችን የማይሰራ ከሆነ አልተጠቀመም። ለዚህም ነው ቃሉ ራሱ አሁንም ከቃሉ ነው የምናገረው። የተነገረው ቃል ከውስጣቸው ከእነሱ ጋር ስላልተዋሃደ ምናላላቸው አልጠቀማቸውም የሚል ቃል ተነግሯል። መጽሐፍ ቅዱስ ምንድን ነው አለ። ኧረ ተኝታችኋል፣ ይላቁመው እንዴ ታዲያ? ነቃ በሉ። ስድስተኛው ነጥብ መጽሐፍ መጽሐፍ ቅዱስ ልብ በሉ የእግዚአብሔር ቃል ነው ብለናል መጀመሪያ። ስለዚህ ለእግዚአብሔር ቃል የተነገረው ነገር ሁሉ ለዚህ ቅዱስ ቃል ይነገራል። ከዚህ አንጻር ነው የቃሉን ምስክርነት ከዚህ በፊት ታላላቅ ሰዎች ስለዚህ መጽሐፍ ምን አሉ፣ ይህ መጽሐፍ በታሪክ ምን ይመስል ነበር የሚለውን አይተናል። አሁን ቃሉ ስለ ራሱ የሚሰጠውን ምስክርነት ነው ምናየው ሌላ። ሰባተኛ ነጥብ መጽሐፍ ቅዱስ ምንድን ነው እንደ ድንጋይ የደነደለው ልብ የሚሰብር ምንድን ነው? እስቲ በደንብ በሉ አይነበብም። መዶሻ ይሄ ሲያስፈራ መዶሻ ሲል ያስፈራል። ከእሳት ግን ይበልጣል። መዶሻ ምንድን ነው ስራው? መፈረካ ከሳትሉ፣ መጽሐፍ ቅዱስ ቃሉ ምንድን ነው የሚፈረክሰው እንደ ድንጋይ የደነደነው ልብ ያንዳንድ ሰው ልብ ምንድነው? በአማርኛ የሚባለው ልብ ምንድነው? እስቲ ሩቱኝ ልበ ደንዳ ነው። ምንም የማይለወጥ ሰው አለ። ቃሉን ማያስደነግጠው፣ ምንም ነገር ማያስፈራው። አንድ ምሳሌ ልስጣችሁ። እንደዚህ አይነት ሰው በጣም የሚደንቀኝ ደግሞ መጽሐፍ ቅዱስ ለምትፈልጉት ነገር ፐርፌክት የሆነ ምሳሌ ይሰጣችኋል። አቢዲያ የምትባል በጣም ጥበበኛ ሴት ነበረች። ዳዊት በስደት በነበረበት ሰዓት የሚበላ ነገር ፈለገ። እሱም ሰራዊቱን ተርበዋል። ስለዚህ ወደ አቢጌያ ባል ወደ ናባል መልክተኛ ላከ። እባክህ ተርበናል፣ ተቸግረናል እና ምግብ ላከለን። ናባል የቃሉ ትርጉም ሰነፍ ማለት። ሰነፍ ሰው ስለሆነ ስንፍና ስላለበት ለተሰደዱ ምናምንቴዎች ምግቤንም ምልክ? እኔ ማነኛ አለ ናባል። ዳዊት ይህን ሲሰማ ንጉሥ ተሰዶ እንዴት ይባላል? ብሎ እሳት ጎርሶ እሳት ልሶ ተናዶ ሰራዊቱን ሰብስቦ ናባልንና ቤተሰቡን ለማጥፋት በመጽሐፍ ቅዱስ ቋንቋ በናባል ቤት አንድ ወንድ የሚቀር ከሆነ እግዚአብሔር ይንጨምርብኝ ይህንን ያደርግብኝ ብሎ እየዛተ ሄደ። በጣም አስተዋይ ሚስት ነበረችው፣ ማን ናባል፣ አቢጌያ የምትባል በእንግሊዝኛ አቢጌል ይባላል። አንዳንድ ሰዎች አቢጌል የሚል ስምን ለልጆቻቸው ይሰጣሉ። በዚህ አጋጣሚ የአማርኛውን ስም ለምን አንመርጥ? በአማርኛ አቢጊያ ነው የሚለው። ይህች አቢጊያ በጣም አስተዋይ ሴት ናት። እየሮጠች መንገድ ላይ የማር ወለላውን፣ የዘንባባ የዘቢብ ጥፍጥፉን፣ እንጀራውን ባህያስጭና ዳዊትን መንገድ ላይ ያገኘችው እየሰገደች እባክ ጌታዊ ሆይ ወደ ደም አትግባ። ይሄ ሰው ባሏል ነው፣ ልብ በሉ እንደ ስሙ ሰነፍ ሰው ነው። ስሙን አባለው እሱም ሰነፍ ነው። ስምን ማን ያወጣዋል? መላክ ያወጣዋል። እንዲህ ግን አላለችም እሷ። እኔ እንደጨመርኩት የለ እና ሰነፍ ነው እንደ ስሙ ሰነፍ ነው ግን ብለዋለች። ታሪኩን ሂዳችሁ አንደኛ ሳሙኤል ምዕራፍ ሀያ አምስት ውስጥ አንዱ እና እንደ ስሙ ሰነፍ ነው ይሄ ሰው እባክ ልቡ የደነደነ ነው እና ያመጣሁትን እጅ መንሻ ተቀበለኝ ብላ ያመጣችውን ሰጠችው። ዳዊት በጥበቧ በጣም ተደነቀ። ወደ ደም እንዳልገባ አንቺን ልኮ የከለከለኝ እግዚአብሔር የተመሰገነ ይሁን አላት። እሷ ሄዳ ባሯ እንድትነግረው ስትል በወይን ጠጅ እየተራጨ ሰነፍ ሰው ሰካራም፣ ሰካራም ሰነፍ ነው አይደለም ትቦ ውስጥ የሚያድረው ማለት ነው። ስለዚህ ሰነፍ ነው እንዳታናግረው ደንዝዟል። ጠዋት ከንቅልፉ ሲነሳ ሲነቃ የስካሩን ባዜ ሲለቀው፣ ዳዊት ሊያጠፋ ነበር ስትለው፣ መጽሐፍ ቅዱስ ምን ይላል? ልቡ እንደ ድንጋይ ሆነ። ቀጥ አርታታክ ያዘውን ነበ በዘመን ቋንቋ በቃ ልቡ ደነደ፣ ልቡ እንደ ድንጋይ ሆነ ይላል። ልቡ በውስጡ ሞተ። አንደኛ ሳሙኤል ምዕራፍ 25 ቁጥር 38 እንደዚህ እንደ ድንጋይ የደነደነውን ልብ የሚፈረክስ ልብን የሚቀይር መዶሻ የእግዚአብሔር ቃል። ለዚህ አንድ ቃል እንጥቀስ። ትንቢተ ኤርምያስ ብራ 23 ቁጥር 29 ላይ በውኑ ቃሌ እንደ እሳት፣ ቅድም እሳት ነው አላለ። አሁን ግን የምንፈልገው እሳትን ሳይሆን ለእሳት ሌላ ጥቅስ ስለሰጠን፣ ቃሌ ድንጋዩን እንደሚያደቅ መዶሻ አይደለችምን ይላል ማን የሰራዊት ጌታ እግዚአብሔር። ክብርና ምስጋና ለአምላካችን ነው። እንደ ድንጋይ የሆነውን ልብ የእግዚአብሔር ቃል ይቀይረዋል። በሕዝቅኤል አንደበት ጥቅሱን ታዩታላችሁ፣ ፕሮጀክተሩ ላይ ምዕራፍ 36 ቁጥር 26 ላይ ትንቢተ ሕዝቅኤል የድንጋዩንም ልብ ከስጋችሁ አውጣለሁ የስጋንም ልብ እሰጣችኋለሁ ይላል። ስለዚህ ይህ ሰው ልቡ እንደ ድንጋይ ነው፣ አይለወጥም የምትሉት ሰው አለ ካላምጡት ማን ይፈረክሰዋል? የእግዚአብሔር ቃል ልቡን ይቀይረዋል። ከዚህ በፊት አመንዝራ የነበረው ሰው እኮ ርክሰቱን ትቶ የንጽህና ህይወት ለመኖር ይወስናል። ታላላቅ ሰዎች አሉ፣ ቃሉ ይቀይራቸው። ኦገስቲን የሚባለው የካቶሊክ ቤተክርስቲያን ታላቅ አባት ለጵጵስና ከመድረሱ በፊት በዓለም የታወቀ ምን ልበላችሁ፣ በኃጢአት የኖረ ሰው፣ ፍልስፍናም ተምሯል። ያልሞከረው ፍልስፍና የለም ከአንዲት ሴት ያለ ህግ ወልዷል። መጨረሻ ላይ ግን እግዚአብሔርን ሲያውቅ እጅግ ዝነኛ የሆነ ኑዛዜውን የተናዘዘበት ኮንፌሽን የሚባል መጽሐፍ አለ። በቃሉ ከተማረከ በኋላ ለብብስናም ደረጃ ከደረሰ በኋላ አንድ ውብ ቃል ተናገረ። ጌታ ሆይ፣ በአንተ ልባችን እረፍትን ካላገኘ እረፍት የለሾች ነናል። የእግዚአብሔር ቃል ሰው እንዲቀይራል። እናቱ ሞኒካ ስለ ኦገስቲን ታለቅስ ነበር ልጅ የሚቀየረው መቼ ነው? እያለች የኦገስቲንን ጠንካራ ልብ የዓለሙን ፍልስፍና የሚያውቅ በኔዮፕላቶኒዝም ፍልስፍና በጣም የመጠቀውን ወጣቱን ተመራማሪ ያንበረከከው ሌላ ማንም አይደለም፣ የእግዚአብሔር ቃል መጽሐፍ ቅዱስ፣ ጠላትን ድል የምናደርግበት የጦር መሳሪያ ነው። ሌላ ውጊያችን ከማን ጋር? መንፈሳዊ ውጊያ ነው፣ ማሆነ ይህ ስለ ጦርነቱ ኢራን እና ኢራቅ እንደተዋጉት አይነት አይደለም። ስለ ዓለሙ አይደለም። በመንፈሳዊ ህይወት ስንኖር የሚዋጋን ብዙ ነገር አለ። ስጋችን ራሱ ይዋጋናል። ይህን ታውቃላችሁ። ስጋ የስጋ ሐሳብ ከዓለም እንደሆነ ዮሐንስ ይነግረናል። የዓለም ምኞቱ ያልፋል፣ ፋሽኑ ማለት ነው። የምናየው የዓለሙ ስርዓት ያልፋል። አለምን አትውደዱ አለምን መውደድ በእግዚአብሔር ዘንድ ምንድነው ጠላትነት ነው ይላል ስለዚህ ሰው ሶስት ጠላቶች አሉበት አንደኛው ጠላቱ ይህ ስጋው ለዝሙት ይፈትነዋል ይሰስታል ነፍስ መጾም መቀደስን እግዚአብሔርን መፈለግን እንደ መላእክት መዘመርን ስትፈልግ ስጋ መጨፈርን ይፈልጋል ይሄ ስጋ አንዱ ወደ ታች የሚጎትተን ነገር ሌላው ፈታኛችን የመጀመሪያው ብዬ መጥቀስ ነበረ ጠላት ሰይጣን እና አጋንንቱ ናቸው። ሶስተኛው ፈታኛችን ደግሞ አለሙ ነው። ዓለም ውስጥ እግዚአብሔር የሚያከብር ነገር ነው የምታዩት? አንድ ሞል ብትይ ዮርክ ይቀርበና አይደል፣ ለቤተ ክርስቲያን እስቲ ዛ ሞል ግቡ፣ ምንድን ነው የምታዩት? እግዚአብሔር የሚከብርበት ነገር አለ? ለርክሰ ለዝሙ ይሄ የዓለም ባህሪ ነው። በቃ አለሙ ከእግዚአብሔር ጋር ግን አይደለም። እዛ አንግባ ማለቴ ሳይሆን የእግዚአብሔር ልጆች በዓለም ቢኖሩም የዓለም ግን አይደሉም። ስለዚህ ባለን ውጊያ በተለይ ኤፌሶን ምዕራፍ 6 ከቁጥር 17 ላይ ያለውን ቃል አሉ ውጊያችን ከጨለማ ዓለም ገዢዎች፣ በሰማያዊ ስፍራ ካሉ መንፈሳውያን ሰራዊት ጋር እንደሆነ ቅዱስ ጳውሎስ ይነግራል። ስለዚህ ረቂቅ የሆነው ሰይጣን መቼም እነኛ ስጋ የለበሰ አይደለም። ስጋ ቢለብስ ጥሩ ነበር። ምን ታደርጉት ነበር? ይቀጠቅጠው ነበር። በቃሉ ነው የሚቀጠቀጠው። የታሰረበት ስልጣን አምላካችን ሰይጣንን ከእግራችን በታች ጽሎልናል። ክብርና ምስጋና ለሱ ይሆ በራሳችን ትግል ሳይሆን በእሱ ከአሸናፊዎች እንበልጣለን ተብሎ ተጽፏል። ስለዚህ ውጊያው ከጨለማ መኳንንት ጋር ስለሆነ ይህንን ከዘረዘረ በኋላ ቁጥር አስራ ሰባት ላይ ኤፌሶን ስድስት ነው የምናገረው። የመንፈስን ሰይፍ ያዙ። እርሱ ምንድን ነው? እስቲ አንድ ላይ በሉት። የመንፈስን ሰይፍ ያዙ እርሱ ምንድን ነው? የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል ጠላት እንድን የምናደርግበት መሳሪያ መድኃኒታችን ለሰባቱ የአብያተ ክርስቲያናት መሪዎች ወደፊት ይህንን ትምህርት በተከታታይ እንማረዋለን። መልአክ መልአክ ቢልም የቤተክርስቲያን አለቆች ጠባቂዎች ማለት ነው። ለጴርጋሞን፣ ኤፌሶን፣ ሰርምኔስ፣ ሰርዴስ፣ ቲያትሮን፣ ፊላዴልፊያ እና ሎዶቅያ ለተባሉ አብያተ ክርስቲያናት መሪዎች መልእክት ይልክ ነበር እና ለጴርጋሞን መሪ ምን አለው? የኒቆላውያንን ትምህርት የሚጠብቁ ሰዎች ከአንተ ጋር እንዳሉ አውቃለሁ። እንግዲህ ንስሐ ግባ፣ አለበለዚያ ፈጠኝ እመጣብሃለሁ፣ በአፌም ሳይፍ እወጋቸዋለሁ። ከእግዚአብሔር ቃል የሚወጣው ቃል ለእግዚአብሔር ጠላት የሆኑትን ሰዎች እሚወጋ መሳሪያ የእግዚአብሔር ቃል ሰይፍ ነው ብለናል። በከዚህ በፊት ትምህርታችን በሁለት በኩል ከተሳለ ሰይፍ፣ ሁለት አፍ ካለው ሰይፍ ይልቅ ስለታ ስለዚህ ዲያብሎስን የምንቃወመው በምንድን ነው? በእግዚአብሔር ቃል። የእግዚአብሔር ቃል የዲያብሎስን አሳቡን አንስተውም ይላል ሰዎች አንዳንዴ የሰይጣንን ቃል ይነግሩናል። ሰይጣን በሰዎች አድሮ ሹክ ይለናል። በከይሲ አድሮ ሔዋንን እንዳሳተ ያኔ ቃሉን የምናውቅ ከሆነ ይሄ የሰይጣን ድምፅ ነው። አንተ ሰው የምትናገረኝ የሰይጣን ድምፅ፣ ጌታችን እንዳስተማረን ሰይጣን በሰው አድሮ ሲናገረን ከኔ ወግድ፣ አንተ ሰይጣን ከኔ ዞር በልን። ሰይጣን የምንለው ሰውየውን ሳይሆን ምኑና በሰውየው ያለውን መንፈስ ወይንም ሰይጣን የሚናገረንን ነገር ሰይጣን በተለያየ መልኩ ይፈትነናል። በምናየው ሰዎች በተለያየ ነገር ይረክሳሉ፣ በሚያዩት በኢንተርኔት በተለያየ መንገድ ይሄ የሰለጠነ ኃጢአት ነው። በዚህ ለሰለጠነው ዓለም የምናየው መቼም በዚህ ምድር ሰይጣን እዚህ ያሁን የሰለጠነው ዓለም መጥቶ እንደ ጨሌ ልመለክ ቢል የሚያመልከው አለ። እሱ እዛ ኢትዮጵያ ገጠር ውስጥ ነው አይደል የሚሰራው። ለሰዎች በጣም የሚገርመኝ በሚመቻቸው መልኩ ነው የሚፈትናቸው እምንደክምበትን እኮ ያውቃል። ያጠላ ጸል አሁን እዚህ ብራ አይሰራ ሎጂኮ አይሰራ ማን ጸል አምላክ ትላለች ይላል የሰለጠነው ወጣት። አሮጊቶች እናቶች ግን ቅብዬ ቀቡ ይሰቅ በዚህ ይፈተኗል። ወጣቱ ደግሞ የሚፈተንበት ኃጢአት አለ። በዝሙት ይረግሳል። ቅድም እንዳልጓችሁ መጨፈር አለበት። እሳታዊ ባህሬ ባህሬ እሳታዊ ነው እያለ እሳት ነኝ እያለ ወጣቱ ራሱ እንደ አባቶቻችን ትምህርት አራቱ ባህሪያት ሰው የተፈጠረበት ነፋስነት፣ እሳትነት፣ ውሃነትና መሬትነት በእድሜያችን ይነበባል። አይደቃችሁ ነፋስነት የህፃንነት ጊዜ ነው። ህፃናት እንዴት ናቸው? እንደ ነፋስ ከዚህ ወደዚያ መብረር ናትሉ። ወጣትነት ደግሞ እሳትነት ነው። መጋል፣ መጮ የቲኔጀሮች ባህሪ እንዴት ነው? እሳታዊ የቦል ማሳነት ሰው ወደ ሀምሳዎቹ ወደ አርባዎቹ መጨረሻ ሲጠጋ ምን ይሆናል? እንደ ውሃ ይቀዘቅዛል አይደል፣ ረጋ ይላል። ወደ ስልሳ ወደ ሰባ ወደ ሰማንያ ሲሄድ መሬቱን እያየ አጎንብሶ ነው የሚሄደው። ሰውዬው እራሱ መሬት ስለሆነ ወደ መሬት ይገ እንደ መሬት የረጋ ይሆናል። ከዛ በአራቱ ባህርያት በውስጣችን አይደል። ይሄ ግን የሚያዘው እግዚአብሔር ቃል ይሄው ዳዊት በምንት ያለት ወሪ ዛፍ ኖቶ አኮሉ ዋቂ በነብዩከ የቀደሙ ውብ መዝሙሩ ላይ መዝሙር 118 በቀደሙ 119 ሚደቀ መዝሙር ነው። ያያችሁ አለ ጎልማሳው መንገዱን በምን ያቀናል ብሎ ይጠይቀና በምን እንደሌለ በቃል ትነኛ በእግዚአብሔር ቃል ግን ይሄ የወጣትነት ባህሪ ይታሰራል። ወጣቱ ጢሞቴዎስን ጳውሎስ ከክፉ የጎልማሳነት ባህሪ ምን ባይ ሽሽ ይለው ነበር። የክፉ የጎልማሳነት ባህሪ በተለያዩ ሱሶች መጠመድ። ለአንዳንዱ ዝሙት ሱስ ሆኖበታል፣ ሊላቀቀው አይችለው። ለአንዳንዱ ሲጋራ ሱሱ ነው፣ ሌላው ጫት ሱሱ ነው። ካላመነሸከ አይኑ አይከደንም። አንተ አይ ክርስቲያን ለምንም አይነት ሱስ ተገዢ መሆን የለበትም። ቡና ስለለመዱ መስሎ ማቃተኝ የሚሉ ሰዎች ሲናገሩ ሰምቻለሁ። ያዛጋሉ በጠዋቱ ከአምላካችን ገደበን ማለት እኮ እግዚአብሔርን እንዳናከብር ው ዛሬስ ማስቀደስ አልቻልኩም፣ ራስ ምታቱ ዛሬ ቅዳሴ ከሳት ነው ግን አልቻልኩም። በሕይወታችን የነገሱ ነገሮችን እንድንዋጋ ቃሉ ያስተምራል። ሰይጣን በምን መልኩ እንደሚያስተን ውስጣችንን የሚያበራው የጠላትን ወጥመድ ይሄ ከሰይጣን አንድ ስራ እንድሠራ ነው ውስጤ ሲፈትነኝ፣ በዚህ አምላኬ አይከብርም። ሰይጣን ይደሰታል። የኔ ስጋ አምላኬ ነው ዋጋ ተከፍሎልኛል። በስጋችሁ እግዚአብሔርን አክብሩ ነው የተባለው እንዲህ ብለን እንድንመልስ እህቶቻችን፣ ወንዶች የዝሙት ጥያቄ ሲያቀርቡ ሰውነቴ የጌታ መቅደስ ነው ይህን አላረክስም ብለው ቢገስሱት ቃሉም ሲያውቁ ቃሉም መልስ ይሆነናል። ወንዱም በዚህ እግዚአብሔር አይከብርም። የእቴን ገላ አላረክስም፣ ለሷም ክርስቶስ ሞቷል፣ እሷን ላከብራት ይገባል ብሎ እንዲያስብ ያደረገው ቃሉ ሲያበራለት ሰይጣን ቢፈትነው ሰይጣን በፈተነ ቁጥር አንዳንዴ እኮ በውስጥ ይናገረናል። የሰይጣን ድምፅ እኮ በህሊና ይናማል። እንዲህ አድርግ፣ ምን አለበት በሚል የሆነ አንዳንድ የሆነ ኤክስኪዩዝ ያቀርባል። ምን አለበት እንዲታረቅ፣ ይህ ኃጢአት አይደለም ይለናል። ምኞት ግን ፀንሳ ምን ትወልዳለች? ይላል የእግዚአብሔር ቃል ኃጢአት። ዛሬ የጀመርነው ነገር ነገ መውጣት የሚያቅተን አዘብት ውስጥ ይከተናል። ያ ከመሆኑ በፊት አባቶቻችን አርቆ ማጠር ይላል። የሰይጣንን ድምፅ አስቀድመን የምንዘጋው በዚህ ቃል ነው። ሁለት የመጨረሻ ነጥቦች አሉ። እሱን ጨርሰን የዛሬውን ትምህርት እንጠቀልላለን። ዘጠነኛው ነጥብ እዚህ ላይ እንደምታዩት መጽሐፍ ቅዱስ የእምነታችን ምንጭ ነው። ቃሉ የእግዚአብሔር ቃል ስለ ቃሉ ሲናገር እምነት ከመስማት ነው መስማትን ረ ድካ ረ እስኪ በደንብ በሉት፣ እምነት ከመስማት ነው መስማትን በእግዚአብሔር ቃል። የሰሙ ሰዎች የእግዚአብሔርን ቃል የሚያደምጡ ሰዎች አማኞች ናቸው። ቃሉን የማይሰማ ሰው እንዴት ሊያምን ይችላል? ብዙ ጊዜ እኮ የምንቸገረው እምነት በውስጣችን እየታጣ ነው። ያ እምነት ደግሞ በቃሉ ያልተደገፈ እምነት ነው። ቃሉን የሚሰሙ ሰዎች ግን ያምናሉ። የሚያምን ሰው ደግሞ ማመኑን በሕይወቱ ይገልጸዋል። የእግዚአብሔርን ቃል ስለሰማች ጳውሎስ የሚናገረውን ቃል ታዳምጥ ዘንድ እግዚአብሔር ልቧን ስለከፈተላት ሊዲያ የተባለችው ሐር ትሸጥ የነበረው የትያጥሮን ሴት ካመነች በኋላ ሐዋርያትን ጠርታ ከነ ቤተሰቧ ተጠምቃ በጌታ እማን እሆን ዘንድ ከረዳችሁ ወደ ቤቴ ገብታችሁ ኑሩ ብላ ለመናቸው ነበር። የእምነቷ ውጤት የእግዚአብሔር ቃል መስማቷ። ጳውሎስ ሲናገር ባትሰማ ኖሮ በሊዲያ ህይወት እንደዚህ አይነት አስደናቂ ነገር አይከሰት። የአመቱ አለቃ የተጠበቀው ኮርኔሊዮስ ቃሉን የሰማ ሰው ስለሆነ ነው። የፊልጵስዩስ ከተማ ዘበኛው ጳውሎስና ሲላስ በታሰሩበት ሲዘምሩ እስር ቤቱ ይናጋ ስለነበር እየተንቀጠቀጠ መጥቶ ጌቶቼ ምን አድርግ ዘንድ ትነግሩኛላችሁ? አላቸው። የእነሱን ቃል ሰማ አመት በነገራችን ላይ መጽሐፍ ቅዱስ በጣም የሚደንቀው ደግሞ ስለ ሰነፎችም ሰዎች ይነግራል። ደግሞ አሽዋፊዎች ነበሩ፣ የዓለሙን ፍልስፍና ተምረናል የሚሉ በተለይ የግሪክ ፈላስፎች። ጳውሎስ ሲያስተምር በአንድ ወቅት ሰርጊዮስ ጳውሎስ የተባለው ሰው ቃሉን መስማት ይፈልግ ነበር። አንዲት ጠንቋይ ግን መታው። ጳውሎስን አወቀችው። እሷ ውስጥ ያለውን ክፉን ጋኔ ጳውሎስ ገሰጸው። ሰርጊዮስ ጳውሎስ ግን በኋላ ቃሉን የመስማት ፍቅር እንደነበረበት አንዳንድ የቤተክርስቲያን ታሪክ ይናገራሉ። ከሱ በኋላ ደግሞ ሌላ ታሪክ ላይ የሐዋርያት ስራን ስናነብረው የምናገኘው ፊሊክስ የተባለ ንጉስ፣ የሐዋርያት ስራ ምዕራፍ 24 ላይ እንደምናነበው ጳውሎስ የሚናገረውን ሲሰማ፣ ጳውሎስ አንደበተ ብርቱ ስለነበር፣ የሚናገረውን ቃል በጣም ኃይለኛ ስለነበር ሰማው ሰማውና ማመን ፈልጓል ግን ደግሞ ፈራ እንዴት ያምናል እሱ የብዙ የሮማውያን ገዢ ነው ሮማውያን በእስራኤላውያን ላይ ስልጣን ነበራቸው ሮማውያን ደግሞ የሚያመልኩት ብዙ ጣዖታት እንዴት መሪው ወደ ክርስትና ተለወጠ ይባላል በዛ ሎት ክርስትና የተናቀ እምነት ስለዚህ ጳውሎስን ሰማው ሰማው እና መጨረሻ ላይ ምናለ ሌላ ጊዜ አስጠርቼ እሰማሃለሁ አሁን ሂድ ሰምቷል ግን አላምነት ሌላ ደግሞ የሚገርመኝ አግሪጳ የተባለ ንጉስ ከፊልክስ ቀጥሎ የመጣ ጳውሎስ ሲናገር ይሰማዋል ይሰማዋል ያንደበቱን ቅልጥፍና ትጋቱን የወንጌል ፍቅሩን ጳውሎስ ሲናገር ብዙዎች ስላላመኑ ምጥ ይዞኛል የሚል ነበር በጸጋ በመንፈስ ቅዱስ ኃይል ነው የሚሰብከው ይሄዋሪ እና የጳውሎስን ጥረት አይቶ አግሪጳ እንደማመን መጨረሻ ላይ ምን አለው ጳውሎስ ሆይ፣ በጥቂት ክርስቲያን ልታደርገኝ ትሞክራለህ ብሎ አፌዘበት። በጥቂትም በብዙም አዎ ላደርግ እፈልጋለሁ እያለ ያ ታላቅ ሐዋርያ በድፍረት ተናገረ። ይሄን የሐዋርያት ሥራ ምዕራፍ 26 ውስጥ እናነባዋለን። ፌዘኞች አሉ፣ ቃሉን እየሰሙ እሚዘባበቱ። እዚህ ሲጠፋዱኛ ቤተክርስቲያን ውስጥ እሑድ እሑድ የሚመጡ ታቦት የሚመጣበት የሚወጣበትን ቀን እየቆጠሩ መቼ ነው ታቦት የሚወጣው? እኔ አንዲት ሴት እውነተኛ ታሪክ ነው ብላችሁ ስለ ባሏ ስትናገር ይሰማል። ቤተክርስቲያን ይመጣልሻል ስላት ቤተክርስቲያን የመጣው ልጁ ክርስትና ሲነሳ ነው። ላለማፈር ልጁን ለማስጠመቅ መጣ። ከዛ በኋላ አይመጣም። ይሄ ሰው እንግዲህ ወይ የዓለማውያንን ፍልስፍና አንብቧል። ከኤቲስቶች አንዳንድ መጽሐፍ ገላልቶ ይሆናል። ስለዚህ እግዚአብሔርን ማመን ከልቡ ወጥቶ እግዚአብሔር የለም ብሎ ሊሆን ይችላል። ቃሉን ቢሰማም አያምንም። የእግዚአብሔር ቃል ግን የእምነታችን ምንጭ ነው። ክብርና ምስጋና ለአምላካችን ይሁን። የመጨረሻው ነጥብ የእግዚአብሔር ቃል የድኅነት ምክንያት። እስካሁን የተናገርናቸው ነገሮች ተጠቃለው መጨረሻ ላይ የሚመጡት የቃሉ ዋነኛ ዓላማ በተለይ ዮሐንስ ጥሩ አድርጎ ውብ በሆነ አገላለጽ እንደጻፈው ወንጌሉን ጽፎ መጨረሻ ላይ ምዕራፍ 20 ቁጥር 31 ላይ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ህይወት ይሆነላችሁ ዘንድ ይህ ምን ሆኗል? ተጽፏል አይደል? ስለዚህ የቃሉ ዓላማ እኛን ማዳን፣ እኛን ወደ ህይወት መምራት። ጌታም ብሏል፣ እውነት እውነት እላችኋለሁ ዮሐንስ 5:24 ላይ ቃሌን የሚሰማ የላፈኝንም የሚያምን የዘላለም ሕይወት አለው ከሞትም ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም። ቃሌን የሚሰማ የዘላለም ሕይወት አለ፣ ግን ከተጠቀምንበት። አለበለዚያ ቃሉን የሚያነበንቡ ሰዎች እኮ ፈውስ ተሰጥቶናል እያሉን ፈውሳለን ብለው ካህናት ነን ሰው ሁሉ ካህን ሆኗል። ስለዚህ መጽሐፍ ቅዱስ ምን እንደሚል መልስ እንሰጥበታለን። የንጉሥ ልጆች ናችሁ ካህናት ናችሁ ይላል ቅዱስ ጴጥሮስ። ከዘይዳዋ ጠቅሶ ይሄ ማለት ግን ሁሉም ሰው ካህን ነው ማለት ነው። መጽሐፍ ቅዱስን እንዲህ ነው የምንረዳው፣ በዚህ ትምህርታችን ወደፊት መልስ እንሰጥበታለን። ምን ለማለት ፈልጌ ነው? እኒህ የሚሉ ሰዎችም ምናልባት ጌታ ዳግም ሲመጣ አላቃቸውን ከሚላቸው ሊሆኑ ይችላሉ። ከዚህ ሁላችንን የሚሰወር ቃሉን ጥቅስ ማወቅ ብቻ በቂ አይደለም። አሁን ብዙ ጥቅስ ጥፋችኋል፣ ስንጻፋችሁ እስካሁን ልትቆጥሩ ነው አላማው ምንድን ነው? ጥቅስ ማወቅ ብቻ ሳይሆን ቃሉን የማወቃችን አላማ እኛን ወደ ዘላለማ ህይወት ማድረስ፣ አለበለዚያ የእውቀት ብዛት እ እኛ እኔ አንድ ሰው ማህይ ሆኖ ቢሰቃይ ይሻለው የተማረ ሆኖ ከሚኮን ፈላስፋ ሆኖ እግዚአብሔርን ከሚያጣቁ አንድ ፈላስፋ ያለውን ነገር ከዚህ በፊት ነገር ያቸዋለሁ። አጠገቡ የምትኖር አንዲት መበለታለች እሱ ደግሞ ሀብታም ነው። የዘመኑ ፊሎሶፈር ነው እና በትምህርቱ ተምሮ ከፍተኛ ደረጃ ደርሶ ጥሩ ቤት ገንብቶ ይኖራል እና ይመላለሳል። በእግዚአብሔር ግን አያምንም። እሷ ስትወጣ ስትጸልይ፣ መቁጠሪያ ስትቆጥር ያታል፣ ይንቃታል። አንድ ቀን አንቺ ሴት፣ እኔ እኮ እግዚአብሔር እንዳለ አላምንም። ግን ይሄ የምትዩው እግዚአብሔር በወዲኛው አለም በምትየው አለም ደግሞ ፈላስፎች ከሞት በኋላ ህይወት አለን ብለው አያምኑ ስለ እሱ መጽሐፍ ቅዱስ ምን እንደሚል ወደፊት እንማራለን። እና እምትዩ እግዚአብሔር በእውነት ከሞትሽ በኋላ ባታገኘው ባይኖርስ አላት። እሱ መፈላሰፉ። ያቺ ምንም የማታውቀው ሴት ግን በጣም የሚደንቅ መልስ መለሰች። ግድ የለም እኔ እግዚአብሔር አለላለው፣ አንተ የለም ትላለ። እኔ አለ ብዬ ከሞትኩ በኋላ ባላገኘው ምንም አልጎዳ። አንተ ግን የለም ብለህ ከሞት እኮ በኋላ እግዚአብሔር ቢኖርና ብታገኘው ወዮልህ አለች። አላሸነፈችው ሰውንም አልተማረች። በቃ የእግዚአብሔር ቃል ግን እንዲህ አስተዋዮች ያደርገናል። ስለዚህ ብዙ ጥቅስ መጽሐፍ ቅዱስ እየያዝን እንድንከራከር እዛ ሰው ውስጥ ቀጥተን ጴንጤዎች አሉ እያልን ይሄ ለክርክር አይደለም። ማለት ለሚጠይቁን ሰዎች ሁሉ መልስ እንድንሰጥ የእግዚአብሔር ቃል ይነግራል። ለሚጠይቋችሁ ሁሉ መልስ ትሰጡ ዘንድ የተዘጋጃችሁ ሁኑ። ምን ለማለት ፈልጌ ነው? ስለ እምነታችሁ አትመስክሩ ማለት አይደለም። በተሳሳተ መልኩ እንዳትረጉት። አንድ ሰው ወደ ተሳሳተ መንገድ እንደገባ ስናይ ልናስተምረው ይገባል። ዓላማው ግን ተከራካሪዎች እንድንሆን አይደለም፣ ህይወት እንዲሆነ ነው። ግልጽ ነው መልዕክቴ። የምንማርበት ዓላማ እንድንጠቀም ወደ ድህነት እንዲያመጣ ነው እኛ ተጠቅመን ወንድሞቻችንን እህቶቻችንን እንድንጠቅም እንጂ በአሸናፊነት ስሜት እንድናወር አይደል። ስለዚህ መጽሐፍ ቅዱስን የመማራችን ዋነኛው ዓላማ ተጠቃሎ ህይወት እንዲሆነ፣ ከርኩሰት እግዚአብሔርን ከሚያሳዝን የኃጢአት ህይወት ወጥተን አምላካችንን እንድናከብረው በኢሳይያስ አንደበት እንደተናገረው ይህ ህዝብ በከንፈሩ ያመልከኛል፣ ልቡ ግን ከእኔ የራቀ ነው እንዳለው ባለበታችን፣ ብቻ ቃላትንም የምንደረድር ጥቅስ የምናወራ በቤቱ ሀያ ዓመት አገልግለናል እያልን የአገልግሎት ሬዙሜያችንን በየቦታው የምናሳይ እንድንሆን ሳይሆን እግዚአብሔርን የምናከብር በድነት መንገድ ላይ ያለ የበራላቸው፣ ለድህነት የተጠሩ ቅዱስ ጳውሎስ እንደሚለው ነፍሳቸውን ከሚያድኑ እንጂ ከሚያጠፉ አይደለንም እንዳለው ያዳንንን አምላካችንን የምናከብር ሕያዋን እንድንሆን እንደ ቅዱስ ጴጥሮስ ቋንቋ ወደ አምላካችን ሁሌም ስንመጣ ቃሉን እየሰማ ጌታ ሆይ ካንተ ወዴት እንሄዳለን? አይቴ ናው ቃል ቃልህ፣ ዘላለም ፍቅር፣ የዘላለም ሕይወት አንተ አለህ እንዳለ የዘላለም ሕይወት አግኝተን በዚህ እንድንጠቀም፣ በእውነት ይህን በጣም ልታስተውሉት ይገባል። እስካሁን መግቢያ ነው እየተማርን ያለነው። መጽሐፍ ቅዱስ ምንድን ነው ክፍል አንድ ክፍል ሁለት ዛሬ ተምረናል። በሚቀጥለው ሳምንት በወንድማችን በዲያቆን ኃይለ ጊዮርጊስ ደግሞ መጽሐፍ ቅዱስን እንዴት እናጥና በሚል ርዕስ እንማራለን። እንዴት ነው መጽሐፍ ቅዱስን የምናጠናው? ለምንድን ነው የምናጠነው? ዓላማው ምንድን ነው? መጽሐፍ ቅዱስን እንደፈለግን መተረጎም እንችላለን? ወይንስ እንድትተረጉምልን ሥልጣን የተሰጣትን ቤተ ክርስቲያንን በአባቶች ትምህርት እነ ቅዱስ ዮሐንስ አፈወርቅ የተረጎሙትን እየተማርን ራሳችንን ማለማመድ አለብን። ቃሉ እንደሚለው ትንቢት ማንም ለገዛ ቃሉ እንዲተረጉሞ አልተሰጠ የሚለው የሚሉትን ነጥቦች እንማራለን። በእውነት ለዘላለማ ሕይወት የሚሆነውን ቃሉን የገለጸልን ቃሉን ያበራልን ሰማያዊ አምላካችን ክብርና ምስጋና አገልጎና ውዳሴ ግባው ስላስተማረን ክብር ለእግዚአብሔር ይሁን።